የባለብዙ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳ ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ነሐሴ ሰኞ ነሐሴ 13 2011 ዓም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በመተማ ዮሐንስ በኩል ጭነት ይዘው ወደ ሱዳን ሊሻገሩ ነው ስለተባሉ ተሽከርካሪዎች ጉዳይ ባለስልጣናትን ጠይቀናል ጥይት ነው እስካሁን የምናውቀው ህጋዊ ፍተሻ የተደረገበት አይደለም ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭሞባቸው እንዳለ ነው የአማራ ክልል ልዩ ኃይል የምዕራብ ጎንደር ብርጌድ አዛዥ ልዩ ኃይል ማለት ነው የሆኑትን ኮነሬል ሰለሞን አሻግሬን ነው የሰማችኋቸው። ለመሆኑ በአካባቢው የሚገኘው የሀገር መከላከያ ሰራዊት ብርጌድ ምን ይላል? ሚስቶች ነው እንደሚመጡ እውቅና ያለኝ ሁለተኛ ደረጃ ደግሞ የመኪኖች አመጣጣቸው ህገወጥ ነው። ግሪስ ተጠርተው ታርጋቸው የመከላከያ አርማ ባንዲራችን፣ መለያችን፣ አጠቃላይ የመከላከያ መኪና አይመስሉም። የሰላሳ ሶስተኛ ክፍለ ጦር አንደኛው ብርጌድ ሻለቃ አዛዥ ሰው አገኛ ብጤናቸው ከእሳቸው ጋር በተመሳሳይ ያደረግነው ቆይታ በምሽቱ ይሰማል። በዘንድሮ የከፍተኛ ትምህርት ተቋማት መግቢያ ፈተና ከፍተኛ ውጤት ያስመዘገበው ወጣትም አብሮ ነው ያመሻል። ቅዳሜ ውድ ክረምት ደግሞ ሙሉ ከሰኞ እስከ አርብ መምሮች በበጎ ፍቃደኝ ተሰባስቦ የሚገራ መምሮች በጣም ረድቶናል። እነሱ እዛ እንማራለን በተረፈ ደግሞ የግል ጥረት አለ፣ የቤተሰብ ድጋፍ፣ ያ ሁሉ ተደምሮበት ከእግዚአብሔር ፈቃድ ጋር አሪፍ ውጤት አንትቻለሁ ማለት ነው። የሰማችሁ ተማሪ ብሩክ ዘውዱን ነው። ወደ ባህር ዳር አቅንተንም ከእርሱና ከቤተሰቡ ጋር ተጫውተናል። ከነዚህ ጥንቅሮች በተጨማሪም ዛሬ ኦርቶዶክስ ክርስትና አማኞች ዘንድ የቡሄ ወይም የደብረታቦር በዓል እየተከበረ እንደመሆኑ በዓሉን ዘካሪ መሰናዶም አለን። ጽዮን ግርማና የደንገረመው አብረናችሁ እናመሻለን። በቅድሚያ አጫጭር ዜናዎችን እናሰማችኋለን። ከዜናው ጋር ተመልሰን መተናል። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በእነ ብርጋዴር ጄኔራል ተፈራ ማሞ ጉዳይ ያቀረበውን የይግባይን ክርክር ዛሬ ተመልክቷል። አቃቤ ሕግ በእነ ብርጋዴር ጄኔራል ተፈራ ማሞ የክስ መዝገብ ላይ ተጨማሪ የምርመራ ጊዜ ያስፈልገኛል ብሎ ይግባይ መጠየቁ መጠየቁ ተገቢ አይደለም ሲሉ ጉዳዩን ከሚከታተሉት ጠበቆች አንዱ አቶ ተመስገን ወርቁ ገለጹ። አቃቤ ሕግ በበኩሉ ጉዳዩ ውስብስብ በመሆኑ ተጨማሪ ምርመራ ጊዜ ማስፈለጉን ትክክል መሆኑን ገልጾ የፍርድ ቤቱ አቃቢ ሕግ የጠየቀው የግባኝ ምርምር ብይን ለመስጠት ለነሐሴ 16 2011 ዓ ም ተለዋጭ ቀጠሮ ሰጥቷል። ዘገባው የአስቴር ምስጋናው ነው። አፍጋኒስታን የአፍጋኒስታን ፕሬዚዳንት እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የሰፈረባቸውን ቦታዎች ሁሉ ለማጥፋት ቃል ገብተዋል። ፕሬዚዳንት አሽራፍ ጋን ዛሬ ይህንን ያሉት የሀገሪቱ አንድ መቶኛ የነጻነት በዓል ሲከበር ባደረጉት ንግግር ነው። የደቡብ ሲያዩቱ ሀገር ባለፈው ቅዳሜ በሰርግ ስነ ስርዓት ላይ ከተፈጸመው የቦምብ ጥቃት እያገገመች ነው። በጥቃቱ ልጆች የሚገኙባቸው ቢያንስ 63 የሚሆኑ ሰዎች አልቀዋል። አንድ መቶ ሰማኒያ ሶስት ደግሞ ቆስለዋል። እስላማዊ መንግስት ነኝ የሚለው ቡድን ካቡል ለተፈጸመው ጥቃት ኃላፊነቱን ወስዷል። የቀድሞ የሱዳን ፕሬዚዳንት ዑመር አልበሽር የተመሰረተባቸው የሙስና ክስ ሂደት እንዲጀመር ዛሬ በካርቱም ፍርድ ቤት ቀርበዋል። ለሰላሳ ዓመታት ያህል ስልጣን ላይ የቆዩ ከቆዩ በኋላ ባለፈው ሚያዝያ ወር ከስልጣን የተወገዱት ባሽር ህገ ወጥ በሆነ መንገድ የውጭ ምንዛሬ ተገኝቶባቸዋል፣ ህጋዊ ባልሆነ መንገድም ስጦታዎችን ተቀብለዋል በሚል ክስ ነው የተመሰረተባቸው። አንድ መርማሪ ፖሊስ በፍርድ ቤቱ ቃላቸውን በሰጡት መሰረት ከሳውዲ አረቢያ በሚሊዮኖች የሚቆጠሩ ዶላሮችን መቀበላቸውን ባሽር ለመርማሪዎች ተናግረዋል። የሰባ አምስት ዓመት እድሜ የሆናቸው ባሽር ነጭ ባህላዊ ልብስ ለብሰው በፍርድ ቤቱ ከታጠረ የእስረኛ ክፍል ላይ ሆነው የፍርድን ሂደት ሲከታተሉ እንደነበር ተዘግቧል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት በበኩሉ የሙስና ክሱ በቀድሞ ፕሬዚዳንት ላይ የተመሰረተውን ከባድ ክስ ሊያድበሰብስ አይገባም ይላል። በሱዳን ዳርፉር ክልል ለረዥም ጊዜ ሲካሄድ ከቆየው ጦርነት ጋር በተያያዘም አለም አቀፍ የወንጀል ችሎት ባሽርን የጦርነት ወንጀልና ፍጅት ፈጽመዋል በሚል ክስ የመሰረተባቸው መሆኑ በመሆኑ የሚታወቅ ነው። አራት የምዕራብ ኢትዮጵያ ክልሎች በአሶሳ ስለ ሰላምና ልማት እየተወያዩ መሆኑ ተገልጿል። ውይይቱ የአጎራባች ክልሎችን የጋራ ሰላምና ልማት ስለማሳለጥ የታቀደ መሆኑንም የቤንሻንጉል ጉሙዝና ኦሮሚያ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት ገልጿል። ውይይቱ በክልሎች የአብሮነት ታሪክ ላይ ያተኮሩ ጥናታዊ ጽፎችም ቀርበውበታል ተብሏል። የውይይት መድረኩ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝና ጋምቤላ ክልሎች መካከል በአሶሳ ከተማ እየተካሄደው እየተካሄደ ነው። የአራቱም ክልሎች አፈ ጉባኤዎች፣ አጎራባች ዞኖችና ወረዳዎች ተወካዮችም እንዲሁም ጥሪ የተደረገላቸው ሁሉ በቦታው ተገኝተዋል። አድማጮች፣ ለሰዓቱ ያዝናላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው አብረን ከአድማስ እንሻገር እንላችኋለን።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 የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን ዘገባ ነው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ ላይ ደርሰናል። በመግቢያችን ላይ እንዳስተዋወቅናችሁ የመተማ ዮሐንስ አካባቢ መከላከያ አዛዥ ሳያውቀው ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል የአማራ ክልል የምዕራብ ጎንደር ብርጌድ አስታውቋል። የብርጌዱ አዛዥ የሆኑት በመተማ ዮሐንስ የአማራ ክልል ልዩ ኃይል የምዕራብ ጎንደር ኮነሬል ሰለሞን አሻግሬ ስለ ሁኔታው ለአሜሪካ ድምጽ አስረድተዋል። መኪኖቹ የተያዙት ትናንትና በቀኑ አምስት ሰዓት ካባቢ ላይ ነው የተያዙት። ስድስት ሰዓት ከባቢ ዙረው አሁን ቁመውበት ከሚገኙት ከባቢ እንዲቆሙ ተደርጓል። አምስት መኪናዎች ናቸው። እነዚህ መኪናዎች ከላይ የመጡ ናቸው የሚል ነበር መጀመሪያ ህጋዊ ሆነ የሚታወቅ የሚሆን ነበረ እና በዋነኝነት ያስቋማቸው እና የያዛቸው ያወቃቸው ወጣቱ ነው። የደረሰበት መረጃውን ኢንፎርሜሽኑን፣ እና እንዲቆሙም ከፍተኛው ሚና የተጫወተው ወጣቱ ነው። ከዛ በኋላ ግን እኛም ደርሰን ሁኔታውን እንዳጣራ ነው እና እንዲሄዱም መጀመሪያ ላይ ፈልገን ነበር፣ ከላይ ኢንፎርሜሽን ይሄዱ የሚልም ስለነበር በኋላ ሁኔታው እየተጣራ ሲመጣ የያዙት ወረቀት ህጋዊ አይደለም እና ግምሩክ፣ ህጋዊ ፎርማሊቲ ያሟሉ አይደለም የሚል ነገር በመምጣቱ እንደገና ተመልሰው ማቆሚያ ቦታ ላይ አድርገን አሁን በጥምር እዚህ ልዩ ኃይሉም መከላከያ፣ ፌዴራል ሚኒሻውና የፖሊስ ኃይሉ በጥምር የጥበቃ ስራውን እየሰሩ ይገኛሉ። በዚህ ምክንያት ደህንነቱ የንብረቱም፣ የማንኛውም ነገር ከመኪናዎቹ ጋር ተያይዞ የመጣ የሰው ኃይልም አንድም ችግር አልተከሰተም፣ አንድም ችግር አልተፈጸመም። በሰላማዊ ሁኔታ የጥበቃ ስራችን እየሰራ እንገኛለን። ኮሎኔል ሰለሞን አሻግሬ አያይዘው እንደተናገሩት እሳቸው በዛ ቦታ ከተመደቡ ከሁለት ወር ባነሰ ጊዜ ውስጥ እንደሆነ ገልጸው ነገር ግን እንዲህ ያሉ መኪኖች ሲያልፉ አይተው እንደማያውቁ ተናግረዋል። ወጣቶቹም እነዚህ መኪና ለማስቆም ምክንያት የሆናቸው ምናልባት የመኪናው ሰሌዳ ቁጥር በግልጽ አለመጻፉ ሊሆን ይችላል ብለዋል። መኪናዎቹ ኖርማሊ ዝም ብለው ህጋዊ በሆነ መንገድ ቢመጡ እና ባልተጠረጠሩ ነበር። መኪናዎቹ የኋላ ታርጋቸው ግሪስ ተቀብቷል፣ በጭቃ ተቀብቷል፣ አይታይም ነበር እና እነዚህ መኪናዎች ምንድን ነው ለምንድን ነው ታርጋቸው እንዲታይ ያልተፈለገው? የማንስ መኪናዎች ናቸው? ወዴት ነው የሚሄዱት? የሚል ጥያቄ እንትን አስነሳባቸው ወጣቱ በዛ ምክንያት ከዛ ይሄን መኪና ማጣራት አለብን ማየት አለብን ወደሚል ድምዳሜ ይደርሳሉ። እዛ ወደ መኪናው ተጠግተው ታርጋውን በሚያዩበትና የተቀባውን ጭቃና ግሪሱን በሚያበሱበት ጊዜ ታርጋው የመከላከያ ታርጋ ነው ያለው። እንደ ለምንድን ነው ጭቃ ማበስ ያስፈለገው? ማነው ጭቃ መቀባት ግሪስ መቀባት ያስፈለገው ታርጋውን? ለምንድን ነው ሕጋዊ ከሆናችሁ ለምን ደሁል ጊዜ በነጻ አትንቀሳቀሱም ለምን ተብሎ ሲጠየቁ የነበሩት እኮ ትን ሹፌሮችም በአግባቡ የመለሱበት ሁኔታ አልነበረም። ዝም ብለን የተቀባው በሚል እየተደበሰበሰ ሀሳብ ስለነበረው ወጣቱን አሳማኝ አልነበረም። በዚህ ምክንያት ደግሞ ወጣቱም ጥርጣሬው እየጎላ ሊመጣ ቻለ። ከዛ በኋላ መኪናዎቹ እንዳይሄዱ ይቁሙና በምናጣራው እናጣራለን የሚል ሀሳብ እንደደረሰ ነው ኢንፎርሜሽን የሰማው። ባጣራችሁበት ጊዜ ከላይ የሚሄዱ ከተባለ ብለውኛል እና ከላይ ማለት ከየት ነው? ከመከላከያ ነው። ከዛ አሁን በምታደረጉት ማጣራት እስኪ ያገኛችሁ እኛ እንግዲህ እኔ እኔ ማውቀው ከላይ የምለው የልዩ ኃይል ማዘዣ ጣቢያ ባህር ዳር ያለው አለ እና ወዲያውኑ ለእኔ ኢንፎርሜሽን እንደደረሰኝ ለልዩ ኃይሉ ምክትል አዛዥ ኢንፎርም አደረኩኝ። ልዩ ኃይሉ እስኪ ቆይ አጣርቼ እነግርሃለሁ አለኝ። የልዩ ኃይሉ ምክትል አዛዥ እዛ አጣርቶ አይ ይሄ ነገር ህጋዊ አይነት ስለሆነ ያለው ኢንፎርሜሽን ልቀቋቸው የሚል ነበረ። በኋላ ወጣቱ አልለቅም ሲል ሲቆዩ ኢንፎርሜሽኑ ሲጣራ አይ የተጻፈላቸውም ደብዳቤ ትክክል አይደለም፣ የግምሩክ ፎርማሊቲ የሚያሟላ ወረቀትና ህጋዊ ደብዳቤ አልያዙም፣ ስለዚህ መጣራት አለበት ወደሚል ግምሩክ ሲሄድ ከዛ በኋላ በዛ መሰረት ነው እንዲቆዩ የተደረገው እና በዛ ነው። ምንድን ነው የጫኑት? መኪኖቹ አምስት ትልልቅ ተሳቢዎች ነው ማህበራዊ ሚዲያ ላይ የሚታየው። እና ምንድን ነው የተጫነው? ተተኳሽ ነው፣ መሳሪያ ነው፣ ጥይት ነው። እስካሁን የምናውቀው ህጋዊ ፍተሻ የተደረገለት አይደለም። ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳች ተጭሞባቸው እንዳለ ነው። ከመከላከያ ጋር ለመነጋገር አልሞከራችሁም? አሁን ከመከላከያ ጋር አሁን ብቻ ሳይሆን ከመጀመሪያ ጀምሮ እስካሁን እኮ ከመከላከያ ጋር እዚህ ካለው በገራ እየሰራን ነው። እዚህ ያለው የመከላከያ አዛዥ ኮሎኔሉ ስለ ስለነዚህ መኪና አመጣጥ ኢንፎርሜሽኑም የለውም የተነገረው ነገር እንዳልሆነ እና እንደኛ እሱም እንደኛ አዲስ ነው የሆነበት ከዛ በኋላ ወጣቱ ያነሳውን ጥያቄ መሰረት አድርጎ እንደ ማንኛውም የጸጥታውን ኃይል በማረጋጋትና የጥበቃ ስራውን በመስራት የመሳተፍ ካልሆነ በቀር እዚህ ያለው የመከላከያ አዛዡ ምንም አይነት ኢንፎርሜሽን የለው ብለነዚህ መኪናዎች አመጣል የመተማ አካባቢ ያሉ ወጣቶች አስቁመው ዘርፈውታል፣ ችግር ደርሷል የሚሉ ነገሮች ማህበራዊ ሚዲያ ላይ ያሉ እና እስቲ ግልጽ ያርጉልን ወጣቶቹ ያደረሱት ጉዳት አለ የዘረፉት ነገር አለ። እንደዚህ አይነት ነገር የለም የተፈጸመም የለም። በእውነት ከሆነ ለመናገር እውነቱ ኦልሬዲ መውጫ ኬላው ላይ ግምሩክ ፍተሽ ያደርሰው ነበረ። እዛ ነው አስቆሞ ለሷቸው። በአጠቃላይ የነበራቸው መንፈስና አጠቃላይ የአመላለሱ መንፈስ ጥሩ የሆነ ስነ ምግባር የተሞላበትና አብዛኛው አብዛኛው ሀይል ወጣቱ ነዋሪው በስርዓት እንዲያዝነት ንብረቱ ካልሆነ የሚፈልገው ህገ ወጥ ተግባር ለመፈጸምና የህገ ወጥ ተባባሪም ለመሆን ዝግጃ ስለሆነም ነው ሁኔታውን በቁጥጥር ስር ወዲያው ለማዋል የረዳን እንጂ ወጣቱማ ህገወጥ ስራ የሚሰራ ቢሆን ኑሮ በጣም አስቸጋሪ ሁኔታ የሚፈጠር ነበር። ንብረቱን በአደጋ ላይ ሊወድቅ ሊቃጠል፣ ሊዘረፍም ይችል ነበር። ይሄ ነገር አልተፈጸመም። መጨረሻ አካባቢ ላይ አንዳንድ ሳሉግ የሚባል አለ እዚህ አካባቢ በቀን ስራ የተሰማራ እና አንዳንድ ሌባዎች እንደዚህ አይነት ጫፍ ላይ አንድ መኪና ላይ ሙከራ ነገር ለማድረግ ሞክረው ነበር። እነሱንም ወዲያው እኛ በቅርብ እርቀት ስለነበር ተቆጣጠር ናቸው አስፈላጊውን እርምጃ ወስደን ልናቆመው ወስደናል። እርምጃው ደግሞ በምንም እንትን ሳይሆን ሰው በሚል እና እንዲህ አይነት ነገር የሚጠ የሚጠበቅ አይደለም ከእናንተ እናንተ ሌቦች ካልሆናችሁ በዓል በቀር አብዛኛው ወጣት በስርዓት እና በህግ ስለሆነ ንብረቱ እንዲያዝለ ያለ እናንተ ረፏል ናቸው ወደ አርፈዋል። ምንም አይነት የጥይት ተኩስ አልነበረም። ምንም አይነት ሌላ ነገር አልነበረም። ሰው በሚል ብቻ አቁመነዋል። ኮሎኔል ሰለሞን አሻግሪ አያይዘው እንደተናገሩት አካባቢውን በጥምረት በአንድ በጥምር ኮሚቴ እንደሚከታተሉ ገልጸው በዚህም የመከላከያ የፌዴራል ፖሊስ አካባቢው የአማራ ክልል ማለት ነው ልዩ ኃይል አንድ ላይ ሆነው ወጪ ገቢውን እንደሚቆጣጠሩ ገልጸው ይህንን ጭነት በተመለከተ ግን ጥምረቱ ምንም የሚያውቀው መረጃ የለም ብለዋል። ከዚህም ውስጥ አንዱ የመከላከያው ብርጌድ ነው አሉኝ እና ወደዚያው ስልክ ደወልን። የሰላሳ ሶስተኛው ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ አዛዥ ሸዋገኝ አብጤ ጠየቅናቸው ስለ ጭነቱ ያውቃሉ ያል ናቸው

የክሊካም ዳታ ተወጎት ነው ግሪስ ተጠርተው ታርጋቸው የመከላከያ አርማ ባንዲራችን መለያችን አጠቃላይ የመከላከያ ምክና አይመስሉም። ስለዚህ ተለብ ተባልኩኝ ይሰት የማን የመከላከያ ነው የአጠቃላይ የሱዳ ነው እንዲታውቅ አልታልመስሎትን አለም ነው። ስለዚህ ተጠይቻለው። ወረዳን ጠይቆኛል፣ ዞሆንም ጠይቆኛል፣ ክልልም ጠይቆኛል። ቁ ያለኝ አላቅም ብያቸዋለሁ። አሁን መኪናው በቁጥጥር ስሮ በቅም እየተጠበቀ ይገኛል ማለት ነው። ከዚህ በፊት ግን አሁን ለምሳሌ መከላከያ እንደዚህ አይነት ነገር ቢልክ ለእናንተ አያሳውቃችሁ የሚልክበት አጋጣሚ ሊኖር ይችላል። እኔ ለምሳሌ ከወንዳዋ ጀምሮ እስከ ጭልጋ ጨንጨል ዳንጎራ የነበር ግን መተና አሁን ተመጣሁ ጀምሬ ግን አሁን አርባና መኪና በዚህ በሰኔ ወር አብ ሄደዋል። አርባ መኪና ማለት ነው።

ፌዴራል የመከላከያ አዲስ አበባ ካለው ጋር እየተነጋገሩ እንደሆነ ገልጸዋል። ይህንን በተመለከተ በእኛ በኩልም ለማጣራት ወደ ጀኔራል አደም መሀመድ የጦር ኃይሎች ኢታማዦር ሹም፣ እንዲሁም ምክትል ኢታማዦር ሹም ጀኔራል ብርሃኑ ጁላ የእጅ ስልኮቻቸው ጋር ማምሻውን ደውለን ነበር። ሁለቱም ስልኮች አይሰሩም። ከዚህ ቀደም የነበረን እንግዲህ ተጨማሪ መረጃዎችን ይዘውን ወደ እናንተ እናደርሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የትማጩ ደንቀጤ የዘጋቢዎቻችን መስኮት ነው እንግዲህ የዘጋቢዎቻችን መስኮት እስቲ ምንድን ነው የተያዘው ዛሬ ዛሬ እንግዲህ የዘጋቢዎቻችን መስኮት የዘንድሮ የከፍተኛ ትምህርት መግቢያ ፈተና ላይ ከፍተኛ ውጤት ያስመዘገበ ወጣት ነው የሀይሌ ገብረስላሴ አየለች ደገፉ መታሰቢያ ትምህርት ቤት ተማሪ የነበረው ብሩክ ከሰባት መቶ ከሚያዘው ፈተና ስድስት መቶ አርባ አምስት በማምጣት ከመላ ተፈታኞች ቀዳሚ ሆኗል። ውጤቱ የራሱ ብቻ ሳይሆን ደግሞ መላ ቤተሰቡንም አስደስተዋል። እናቱ ወይዘሮ ኤልሳቤጥ ጥላሁን ልጄ የዘመናት ደመወዜን የከፈለኝ ብለዋል ለአሜሪካ ድምጽ ሲናገሩ። አስቴር ምስጋናው ከብሩክና ከእናቱ ጋር ቆይታ አድርጋለች። አጠብቂዋለሁ ማለት ሬንጅ ነበረው ሬንጅ ውስጥ ነው እና ደስተኛ ነው። ስንት እስከ ስንት ነበር ሬንጅ? ይህንን ውጤት ለማምጣት የትምህርት ዝግጅት ምን ይመስል ነበር? ያጠናን ስልትህስ ው እንግዲህ እንዳልኩሽ ከሰልሳና ጀምሮ የሀይሌ ትምህርት ቤት የተማርኩት ከሀይስኩል ጀምሮ ብዙ ጊዜ አላማው ጥሩ ካምፓስ መግባት ነው። ስለዛ ለአስራ ሁለት ከመጀመሩ ጀምረን ከአስር እንደጨረስን ጀምረን ሰርተናል። እኔም ጓደኞች በተጨማሪም ደግሞ በባህር ዳር ከተማ እንግዲህ ባህር ዳር ነዋሪዎች ያውቁታል በሰርሰ ትምህርት ቤት ቅዳሜ፣ እሑድ ክረምት ደግሞ ሙሉ ከሰኞ እስከ ዓርብ መምሮች በበጎ ፈቃደኝ ተሰባስበው የሚገራሩ መምሮች በጣም ረድተሆናል። እነሱ እዛ እንማራለን። በተረፈ ደግሞ የግል ጥረት አለ፣ የቤተሰብ ድጋፍ ያ ሁሉ ተደምሮበት፣ ያ ከእግዚአብሔር ፍቃድ ጋር አሪፍ ውጤት አምጥቻለሁ ማለት ነው። ግን የተለየ ያጠናን ዘዴ አለኝ ማለት አልችልም። ብዙ ጊዜ አመሻል፣ ጠዋት መነሳት አልወድም ቡና አልጠጣም እንደሚያስበው ግን በጣም ተጨናነቂ አላለ። ብዙ ጊዜ ፊልም እያየሁ የተዝናነቀ ጓደኞቼ ጋር እየወጣሁ ግን መነበብ መጨረስ ያለባቸው ሰብጀክቶች በጊዜው እንዲያልቁ የተቻለኝን ጥረት አድርጊያለሁ። ያ ደግሞ ተሳክቶ የወጥሩ ውጤት ማለት ነው። ፊዚክስ በጣም ወዳለሁ፣ ማቲስ ወዳለሁ፣ ባዮሎጂን ወደዋለሁ። ያው ግን ፊዚክስ እንደዚህ ማትሪክ ላይ 50 ጥያቄ ስለሆነ በሁለት ስለሚታጠፍ እሱ ላይ በጣም ሰርተናል። ማለት ኤክሶቻችን በሁለት ስለሚታጠፉ ብዙ ውጤታችን ዝቅ እንዳይል፣ ፊዚክስም ብዙ ጊዜ ይገደንበት ነው ማለት። አፕቲቲዩድ ከባድ አልነበረም ብዬ አስባለሁ። እንዴት እንደዚህ ዝቅ ያለው ውጤት እንደመጣ እኔ አልገባኝም። አንተም ዝቅተኛው ውጤት ነው ያመጣህ? እኔ አመጣዋለሁ። ወደ 89 አካባቢ ነው የመጣው። የኔ አሪፍ ነው ግን የብዙ ሰዎች የጓደኞቼ ጎበዝ ምንላቸው ሰዎች ወደ ሀያ ቤት ሰላሳ ቤት ነው። እንዴት እንደመጣ እሱ አላውቅም። አባት ታዋቂ ሰዓሊ ነው በባህር ዳር ከተማ፣ ዘውዱ ባይሌ በጣም ታዋቂ ሰዓሊ ነው። እስኪ ስለአባት ነገር አባቴ እንግዲህ እኔ ራሱ በአስር አመቴ ነው ህይወቱ ያለፈው፣ ግን እስከማውቀው እና ሰው እስከሚነግረኝ ድረስ አርቲስት ዘውዱ ባይሌ በባህር ዳር መጀመሪያም፣ በደብረ ማርቆስ የመጀመሪያውን የጎዳና የስላውደሪ ያሳየ ሰው ነው እስከምናውቀው ድረስ። በጣም ጎበዝ ሰዓሊ ነበር። ጥሩ አባት ነበረ። በጣም ላይክ ብራይት ማይንድ ካላቸው አንዱ ነው ማለት፣ በስዕል ብቻ አይደለም በሙዚቃ፣ በድርሰቱ፣ ቅርጻቅርጽ የሚሰራ ነበረ እና ላይክ ዳይናሚክ መሆንን ከሱ ያዩ ይመስለኛል። ማለት በሁሉም ነገር አንድን ነገር ብቻ ለመውደድ ፍሌክሲብል ነገሩ ነው። ብዙ ነገሮች ላይ መሆን እንደሚቻል ያሳየኝ ሰው ነው እና ቢኖር እንደሁም የተሻለ ውጤት ያመጣል ያስባል ወደ ከፍተኛ የትምህርት ተቋም እያለፍግ ነው ነው ቤተሰቦች እናት ጋ ነው የምትኖረው? በምን አይነት ኑሮ ነው የምትኖረው? ለወደፊቱ ስንደው በጥሩ ሁኔታ ትምህርትህን ለማስቀጠል የሚያስችል ሁኔታዎች ምቹ ናቸው? ወ ያው እንዳልኩሽ አባቴ በአስር ዓመት ነው ህይወት ያለፈው ሳሊን የነበረው እናቴ የቤት እመቤት ናት። ከዛ ጊዜ ጀምሮ እንግዲህ እስከዛሬ ድረስ ዘጠኝ ዓመት ማለት ነው ራሷ ያው በቤት መቤትነት ቢሆንም የቤት ኪራዮችን እንደገና ከዘመድም እየረዳን ምን እያልንም እስካሁን ደርሰናል። ከዚህ በ ከዚህ በኋላም እናቱ እንደሚያግዙት ነግረውናል። ወላጅ እናቱን በዚህ መደሰታቸውን ገልጸውልናል። ተከታዩ ዘገባችን ቴክኖሎጂ ነው። በዩጋንዳ ማህበራዊ አውታሮች ላይ ተጽዕኖ ፈጣሪ የሆኑ ግለሰቦችና ተቋማት የመንግስት እርምጃ የንግግርና የፕሬስ ነጻነትን የሚገድብ ነው ይላሉ። የሀሊማ አቱማኒን ዘገባ ሀብታሙ ስዩም ያሰማናል። በቲናቱ መሀይዝ በበይነ መረብ ላይ ተመልካቾቿ ዘንድ ኩሩዋ ገበሬ እየተባለች ትታወቃለች። እርሻን የሚያበረታቱ ገበሬዎች ገበያቸውን እንዴት እንደሚያሳድጉ የሚመክሩ ተንቀሳቃሽ ምስሎችን ሰርታ ታጋራለች። 43 ሚሊዮን ህዝብ ባላት ዩጋንዳ ቤቲናቱ መሐይስን የሚከተሉ ተመልካቾች ጥቂት የሚባሉ ናቸው። ሆኖም ከምታጋራቸው ምስሎች በቂ ገንዘብ እያፈራች ነው። የዩጋንዳ ባለሥልጣናት እንደሱ ያሉ የበይነ መረብ ላይ አታሚዎች ተመዝግበው የሚያትሙት መታየትና ቁጥጥርም ሊደረግበት ይገባል ብለው ያስባሉ። ቤቲና ከቁጥጥር ይልቅ ቀረጥ ቢጣለባት እንደምትመርጥ ትናገራለች። አንድ ምስል አጋርቼ ከእሱም ሦስት መቶ ሽሊንግ ያክል ካገኘሁ ይህንን ያገኘሁት ብዬ ግልጽ እንደምናገር አረጋግጠላችኋለሁ። ካገኘሽው ውስጥ አንድ በመቶውን ስጪኝ ካላችሁኝ እሱኑ ሰጣችኋለሁ። ዋናው ዓላማችሁ ሌላ መሆኑ እየታወቀ በምዝገባ ስም አትምጡ። የራሳችሁ የሆነ መንገድ አላችሁ። ልታበረታቱት የምትሹት ሌላ አንዳች ነገር አለ። የዩጋንዳ የመገናኛ ኮሚሽን በበይነ መረብ ላይ ከሚለቀቀው መረጃ አብዛኛው ቁጥጥር የማይደረግበትና ሕዝቡን ለግጭት የሚያነሳሳ ነው ሲል ይከሳል። ተጽዕኖ ፈጣሪዎች እንዲመዘግቡ ማድረግ የቀደመ ፈቃድ ያላቸውም ቢሆን የሚለጥፉትን እንዲያጤኑ ያደርጋቸዋል ሲሉ የኮሚሽኑ ቃል አቀባይ ኢብራሂም ቦሳ ይሟገታሉ። እነዚህ የኢንተርኔት ላይ ራዲዮና ቴሌቪዥን ፕሮግራሞች አዘጋጆችና አሰራጮች ናቸው። ኢንተርኔት ላይ የሚወጡ ጽሑፎች አሳታሚዎች ናቸው። ብሎጎችንና ፌስቡክን የመሳሰሉ መድረኮችንም ለዚያው ለንግድ ጉዳይ ይጠቀማሉ። ከዚያ ስራም ገቢ ያገኛሉ። ስፋት ላለው አድማጭ ተመልካችና አንባቢ መረጃ ያሰራጫሉ። የሚያሰራጩትን መረጃ የሚወስድላቸው የሚጠቀም ስላለ መመዝገብ አለባቸው። ሮስ በልካጉሜሪን የመሰሉ ጦማሪዎች ግን ዩጋንዳ የበይነ መረብ ላይ ግንኙነቶችን ለመቆጣጠር የቀደሙ ሕጎች እንዳሏት በመጥቀስ የአሁኑ የተመዝገቡ መመሪያ አሳሳቢ እንደሆነ ያነሳሉ። እነዚህ መንግስታዊ ሹክሹክታዎች ፖለቲካዊ ዓላማ እንዳላቸው ይታየናል። እውነቱን እንነጋገር ከተባለ የአሁኑ እርምጃ ስረ መሰረቱ ዩጋንዳ ወጣት ሀገር መሆኗ ነው። ዩጋንዳ በጣም ወጣት ሀገር ናት። በስልጣን ላይ ለመቆየት የሚፈልገው ሰውዬ ደግሞ ሽማግሌ ነው። በመጪው ምርጫ የሚመርጠው ህዝብ ለመጀመሪያ ጊዜ በአብዛኛው ወጣት ይሆናል። ወጣቶቹ በበይነ መረቦች ላይ ተሰማርተዋል። ነገሮች በነበረው እንዲቀጥል የማይፈልጉ መሆናቸውም እየታየ ነው። ዩጋንዳ ባሳለፍ ነው የአውሮፓውያን ዓመት በርካታ የበይነ መረብ አታሚዎች የንግግር ነፃነትን ያፍናል ሲሉ የተቃወሙትን የማኅበራዊ መገናኛዎች ቀረጥ አውጥታለች። የኔሽን ሚዲያ ቡድን አርታይ የሆነው ቻርልስ ቢቻቺ ምዝገባ ማስፈለጉ በፕሬስ ነጻነት ላይ ሐሳብ መጣሉን ያነሳሉ። አሁንም ግን በሕጉ ማዕቀፍ ስር መሆኑንም አልዘነጉም። መገናኛ ብዙሃኑን ምን ያህል መቆጣጠር እንደሚቻል ለማወቅ የዩጋንዳ መገናኛዎች ኮሚሽን እየሞከረ ነው። ከሕጉ ሳንወጣ መመከት መቻል ያለብን ይመስለኛል። ባለሥልጣናት የዩጋንዳ መገናኛ ብዙሃን መመዝገብ አለመመዝገባቸውን በቀላሉ ለማረጋገጥ ይቻላቸው ይሆናል። ሆኖም ግለሰቦችን እንዴት መከታተል እንደሚችሉ ምዝገባውን እንዲቀበሉ ምን ዓይነት ማስፈጸሚያ እርምጃዎች እንደሚወስዱ ግልጽ አይደለም። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኤ ነው። ዛሬ እንግዲህ በመላው የኦርቶዶክስ ክርስትና እምነት አማኞች ዘንድ የቡሄ በዓል እየተከበረ ይገኛል። ለመሆኑ የቡሄ አመታዊና ትውፊታዊ ዳራ ምን ይመስላል? ይህንን እንዲያስረዱን መጋቤ ሐዲስ ሳሙኤል አያልነህን አነጋግረናቸዋል። መጋቤ ሐዲስ በደብረ ሰላም ቅዱስ ጊዮርጊስና ቅድስት አርሴማ ቤተ ክርስቲያን የስብከተ ወንጌል አብያትና ሐዲስ ኪዳን ትርጓሜ መምህር ናቸው። ሰኔ አጋማሽ ላይ የክረምቱን መግባት ተከትሎ ትምህርት ቤት ሲዘጋ ልጆች ወደ ቤታቸው ሲከተቱ ክረምቱ ሲገባ ሐምሌም ሲጨላልም ገበሬው ሆዱን በጎመን ለጉሞ አንገቱን ደፍቶ ወደ ግብርና ያተኩራል። ሰማይና ምድር ተጣብቀው ቀኑ በዝናብ ጀምሮ በዝናብ ያመሻል። ወረሃ ነሐሴ ግን ይህን ሁሉ ይቀይራል። ዓመቱ ሲብት እረኞች ወዲያና ወዲያ ማዶ በመሆን በፉጨትና በጅራፍ ሕጻናት ወንዶ ልጆች ደግሞ በሆያ ሆዬ ጭፈራ በየደጁ ገጠር፣ ከተማ ሆነ ደምቆታል። መጋቢ ሐዲስ ሳሙኤል አያለ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የደብረ ሰላም ቅዱስ ጊዮርጊስና ቅድስ ታርሴማ ቤተ ክርስቲያን ስብከተ ወንጌል አብያትና የሐዲስ ኪዳን ትርጓሜ መምህር ናቸው። ስለ ደብረ ታቦር ቡሄ በዓል ሃይማኖታዊ አመጠጥ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 17 ከቁጥር አንድ ጀምሮ በተቀመጠው መሰረት ኢየሱስ ክርስቶስ ሐዋርያቶቹም ጴጥሮስን ያዕቆብና ዮሐንስን ይዘው በታቦር ተራራ ላይ ወጥቶ ኬልያስና ከሙሴ ጋር እንዳገናኛቸው ጠቅሰው በተለይም ደግሞ ብርሃን መታየቱ ከችቦ ማብራት ጋር እንደሚያያዝ ይህ ደግሞ አሁን ለው ለባህላዊ አመጣጡ እና ስርዓቱ መሰረት ነው ይሉናል። እንግዲህ የዚህ በዓል መሰረታዊው ይዘት ሃይማኖታዊ ነው። ነገር ግን እንደሚታወቀው በሀገራችን ባህሉ ማህበራዊ ሕይወትን ያስተሳሰረ ስለሆነ መንፈሳዊያን ግጥሞች፣ ማህበራዊ ግጥሞች የሚነገሩበት የሚሰናሰሉበት ነው። ሙገሳ ለምሳሌ በደንብ የደገሰች እናት፣ ሙልሙል ያዘጋጀች፣ ጠላ የጠመቀች እናት የምትመሰገንበት የምትሞገሰበት ፣ እንግዲህ የግብርና ጊዜም ስለሆነ ገበሬ ደግሞ ሸማውን ለብሶ ሚስቱ የፈተለችለትን ቁጭላላ አባወራ በረ ላይ ና ቀጭን ጋቢ አሰርቶ ለባሽ መሆኑን እየጠቀሱ የሚያመሰግኑበት ነው። ዶሮ ከጮኸ የለም ሌሊት፣ ቡሄ ከዋለ የለም ክረምት የተባለለት የቡሄ በዓል ግጥሞችና ስንኞች ሁሉም ሃይማኖታዊና ባህላዊ ትርጓሜ ያላቸው ይሉናል። አጋፋሪ ይደግሳል ያችን ድግስ ውጪ ውጭዎቼ በድንክ አልጋ ተገልብጬ ይላሉ። እንግዲህ ዜማውን የሚያወጣው ሰው እንግዲህ በአንድ ቤተ መንግስት ወይም በአንድ ባለሟል ንጉስ ፊት ምንም ንጉስ ይደግስ አጋፋሪ ነው። የዛ ድግስ ደግሞ ኃላፊ እዛ አካባቢ ላይ አንድ አረጋዊ ቤት እንግዲህ ልጆች ሆብለው ይሄዳሉ። ሆብለን መጣን፣ ሆብላችሁ ብላችሁ ተቀበሉን ብለው ሲሄዱ የአጋፋሪ ያዘጋጀውን ሙልሙን ባለቤት የጋገረችውን አባትየው ነው እንግዲህ አቅርቦ መርቆ ሸልሞ በሉ እግዚአብሔር ለአመት ያደርሳችሁ ብሎ የሚሸልመው ጭሱ እስራኤላውያን ከፈርዖን ቤት የወጡበትን በደመና መከለላቸውን የምናጠቅስበት የምናስታውስበት ነው። ያችንን ካልጋ መለኛ ያለአንድ ሰባት አስተኛ እንግዲህ አንዳንድ ጊዜ በስርዋጽ የሚገቡ ግጥሞች ይኖራሉ። በስርዋጽ የሚገቡ ቤት እንዲመታ ባህል ለመጠበቅ በስርዋጽ የሚያስገቧቸው ነገሮች ይኖራሉ እንጂ እንደሚባለው ጭፈራ፣ እዛ ማዶ አንድ ጀሪካን፣ እዚህ ማዶ አንድ ጀሪካን፣ እኔም ማገሌ የሄድ አሜሪካን፣ ከሀይማኖታዊም ስርዓቱ ከባህላዊም ትውፊቱ ይርቃል፣ በጣም ይርቃል። ለምን ገንዘብ አይሰጥም? ገንዘብ ሳይሆን የሚሰጠው ምስጋና ነው። ዛሬ ከተማ ላይ ስለምናየው እንጂ ወጣ ብለን ወደ አብነት ትምህርት ቤት ብናየው ወደ ገዳማት ብናየው የኖሎት የእረኞች እና የደቀ መዛሙርት ክብረ በዓል ነው ብላል። የትኛውም የአብነት ትምህርት ቤት ሲኬድ ሁሉም የለመነውን ደግሶ የሚያበላበት ቀን ነውና፣ ደብረ ታቦር የገሌ ከገሌ የማይባልበት፣ ገሌ ከገሌ ተብሎ ተለይቶ ዘር፣ ቀለም፣ ጎሳ፣ ቋንቋ የማይለይበት ሁሉ በአንድነት ተባብረው ተስማምቶ ያለውን እየበላ እየጠጣ የሚያከብረው በዓል እንደሆነ በዚህ የምናይበት የምናስታውስበት ነው። መጋቢ ሐዲስ ሳሙኤል አያለ አያይዘውም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን፣ የባህልና የቱሪዝም ሚኒስቴር፣ ትላልቅ አባቶች፣ እንዲሁም ወላጆች፣ ሁሉም ባህሉን ለትውልድ ለማስተላለፍ ኃላፊነት አለባቸው ብለዋል። ያችን ya cidkalga t yalandüs stase አድማጮች እንግዲህ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ አማሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸነው ጽዮን ግርማና ኤደን ገረመው ነበርን ታሽ ያቀናበረልን ደግሞ ነበረ። ዛሬ እንግዲህ ቡሄ ነው። አንቺ ነሽ ይሄን ፕሮግራም ያሰናዳሹ፣ እናመሰግናለን። ደና ደሩ። መልካም በዓል። ያሆ የጉዴ ጨዋታ ነው። ሆ የጉዴ ጨዋታ አመት ድገምና አመትን ገ የአባብዬ ቤት ድገምና አመትን ገ ወርቂ ስበት ድገምና አመትን ገ የአባብዬ ቤት ድገምና አመትን ገ ወርቂ ስበት ድገምና አመትን ገና kun radio sagale amerikati